የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ኢትዮጵያ ያለችበት ወቅታዊ ሁኔታ የሚያሳስባቸው መሆኑን በመግለጽ ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ ያለባቸው ጊዜ ነው ብለዋል። ዋና ጸሐፊው ይህንን የተናገሩት ትላንት የተከበረውን የዓለም የሰብአዊነት ቀን ምክንያት በማድረግ ነው። ጉተሬሽ በተለየ ሁኔታ ያሳስበኛል ላሉት የኢትዮጵያ ወቅታዊ ሁኔታ ሶስት የመፍትሄ ሀሳቦችን በመሰንዘር ጥሪያቸውን አቅርበዋል። መግለጫውን የተከታተለው ደረጀ ደስታ ዝርዝሩን እንደሚከተለው ያቀርበዋል። ዛሬ የዓለም የሰብአዊነት ቀን ነው። የሰብአዊ እርዳታ የሚሹ በሚሊዮን የሚቆጠሩ ሰዎችን በየዕለቱ የሚረዱ የሰብአዊ እርዳታ አገልግሎት ሰጪዎችን እናስባቸዋለን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ናቸው። እንደ ሄይቲና አፍጋኒስታን ያሉትን የህይወት አድን ሰራተኞች ተግባራትን ያወሱት ዋና ጸሐፊው ኢትዮጵያንም በተለየ መንገድ አንስተዋል። የዓለም ሰብአዊነት ቀን በሚከበርበት በዚህ ዕለት በተለይ በኢትዮጵያ ያለው ሁኔታ ያሳስበኛል ብለዋል። The Ethiopian people have suffered too much. Humanitarian conditions are hellish. Millions of people are in need. Infrastructure has been destroyed. And we have heard first hand accounts of women who have been subjected to unspeakable violence. And the spread of the conflict has ensnared even more people in its horror. ያሉት የሰብዓዊ ሁኔታዎች የገሃነም ያህል ሆነዋል። በሚሊዮን የሚቆጠሩ ሰዎች እርዳታ ይሻሉ። የመሠረተ ልማቶች ወድመዋል። የማይነገር የጥቃት አይነት የደረሰባቸው ሴቶች መኖራቸውን ከራሳቸው አንደበት ሰምተናል። የተስፋፋው ግጭት በርካታ ተጨማሪ ሰዎች ወደ በለጠው ሰቆቃ እንዲገቡ አድርጓቸዋል። አሁን ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ ያለባቸው ጊዜ ነው። የኢትዮጵያ አንድነትና መረጋጋት መጠበቅ ለኢትዮጵያም ለቀጠናውም ከዚያ አልፎ ላለው ሁሉ አስፈላጊ መሆኑን መገንዘብ እጅግ አስፈላጊ ነው። ይህን ሰቆቃ ለማስወገድ ጊዜው አሁን ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ በኢትዮጵያ ላለው ችግር ለሰላም እድል ለመስጠት ወሳኝ ናቸው ያሏቸውን ሶስት ነገሮች ተግባራዊ እንዲደረጉ ጥሪያቸውን አቅርበዋል ስ ን ስ ፍሮንትስ I call on all parties to immediately cease hostilities. Second, unrestricted humanitarian access everywhere must be guaranteed. አንደኛ ሁሉም ወገኖች በአስቸኳይ ግጭቱን እንዲያቆሙ ጥሬን አቀርባለሁ። ሁለተኛ በሁሉም አካባቢዎች የህዝባዊ አገልግሎት ሰጪ ተቋማት ጉዳት በደረሰባቸው አካባቢዎች መልሶ ማቋቋምን ጨምሮ በሁሉም አካባቢዎች ያልተገደበ ሰብዓዊ ተደራሽነት እንዲኖር ዋስትና እንዲሰጥ። ሶስተኛ ለቀውሱ መፍትሄ የሚሻ ኢትዮጵያ መር የሆነ ብሔራዊ የፖለቲካ ውይይት እንዲኖር ሁኔታዎች እንዲፈጠሩ። እንደዚህ ያሉ ንግግሮች የግጭቱን መሰረታዊ ምክንያቶች ለማወቅና የኢትዮጵያውያን ድምጾች በቀጥታ እንዲደመጡ በማድረግ ወደ ሰላም የሚያመራ ጥርጊያ መንገድ ይከፍታሉ። ሁለቱም ወገኖች የግጭቱን መቆም አስፈላጊነት እንዲገነዘቡ ለማሳመን የተቻለልን አድርገናል ያሉት ጉተሬጅ ይህንንም ለማሳሰብ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ብዙ ጊዜ ተገናኝቻለሁ ብለዋል። ልዩ መልእክተኛቸው ማርቲን ግሪፍቲስ መገናኘት ከሚችሉት ጋርና እንዲሁም ከዶክተር ደብረጽዮን ጋር እንዲገናኙ የነገሯቸው መሆኑን ገልጸዋል። የኢትዮጵያ ህዝብ ወደ ሰላምና እርቅ የሚወስደውን መንገድ እንዲይዝ የተባበሩት መንግስታት ድርጅት ከአፍሪካ ህብረት ጋር እንዲሁም ከአካባቢው አገሮችና ከዓለም አቀፍ አጋሮች ጋር በመሆን መሥራቱን ይቀጥላል ሲሉም ተናግረዋል። ዋናው ጸሐፊው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪን ጨምሮ በአካባቢው ካሉ በርካታ አገሮች ጋር እየተነጋገሩበት መሆኑን ገልጸዋል። ሁሉም አገሮች የኢትዮጵያን አንድነትና መረጋጋት መጠበቅ እንደሚገባ፣ ይህ ግጭት መቆም እንዳለበት የሚያምኑ መሆኑን አስተውያለሁ ብለዋል። ከዓለም አቀፉ ማህበረሰብ ጋር ጉዳዩን በተነሳሽነት ይዘው በመንቀሳቀስ ላይ የሚገኙ ወገኖች መኖራቸውን ሲያስረዱ የሚከተለውን ተናግረዋል ሪ ለጉዳዩ እልባት ለመስጠት ተነሳስተው ከሚንቀሳቀሱ ሌሎች አካላትም ጋር በቅርብ እየተገናኘሁ ነው። እንደምታውቁት በዩናይት ስቴትስ በኩል የሚደረግም የተነሳሽነት ጥረት አለ። ስለዚህ ሁላችንም ወደ ተመሳሳይ አቅጣጫ እየገፋን ነው። ለተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በትናንትና ዕለት ማብራሪያ ሰጥቻለሁ። ከጸጥታው ምክር ቤትም ጋር በሚቀጥለው ሳምንት እንደገና እንገናኛለን። ይህ ያቀረብኩት ማሳሰቢያ በመላው ዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንደሚኖረው ተስፋ አደርጋለሁ። የሰብአዊ እርዳታ ተደራሽነትን በተመለከተ በትግራይ በትግራይና በአካባቢው ባሉ ክልሎች በአሁኑ ሰዓት ብርቱ ችግር የደረሰባቸው ሰዎች መኖራቸውን በመጥቀስ በዚሁ ዕለት ከጠቅላይ ሚኒስትር አብይ ጋር መነጋገራቸውን አመልክተዋል። That full humanitarian access must be granted, and uh, I once again uh, uh, spoke with the Prime Minister even, yes, uh, even this morning uh, on this issue. Um, it's very important that both sides accept cessation of hostilities, and it's very. ሁሉም ተሳታፊ ወገኖች በተለይ የኢትዮጵያ መንግስት በአካባቢው የሰብአዊ መብት ተደራሽነት እንዲኖር ሙሉ ለሙሉ ክፍት እንዲያደርጉ ከጠቅላይ ሚኒስትር አብይ ጋር ዛሬ ጠዋት ራሱ በድጋሚ በዚህ ጉዳይ ላይ አነጋግሬያቸዋለሁ። በእስካሁኑ ንግግሮቻችሁም ሆነ ጥያቄዎቻችሁ፣ ከሁለቱም ወገኖች የምታገኟቸው ምላሾች ምንድናቸው? የሚል ጥያቄ ቀርቦላቸው ነበር። ዋና ጸሐፊው፣ ነገሮች እንደሚሻሻሉ ቁርጠኝነቱ እንደነበረ ገልጸው በሚቀጥሉት ጥቂት ቀናት ውስጥ ግን የሚሆነውን እናያለን ብለዋል። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልኝ።